ባለፈው የአውሮፓ 2015 ዓ.ም ውስጥ ለደረሱት የተፈጥሮ አደጋዎች የአየር ንብረት ለውጥና የኤልኒኞ ክስተት አስተዋጽኦ ማበርከታቸውን የተባበሩት መንግስታት ድርጅት ያወጣው አዲስ የጥናት ሪፖርት አስታውቋል። ክስተቱ በድርቆች በጎርፎችና ሌሎችም ከአየር ጠባይ ጋር የተያያዙ በዓለም ዙሪያ በደረሱ አደጋዎች መስፋት ብዛትና ብርታት ላይ ጫና ማሳደሩን ሪፖርቱ አመልክቷል። አዲስ አሽ ላይን ከጄኔቭ የላከችው ዘገባ አለ ሰለሞን አባተ ይዞታል። ባለፈው የአውሮፓ ሁለት ሺ አስራ አምስት ዓመት ውስጥ በዓለም ዙሪያ ሰላሳ ሁለት ግዙፍ የሚባሉ የድርቅ ክስተቶች እንደነበሩ የተባበሩት መንግስታት የአደጋዎች መዘዝ መቀነሻ ቢሮ አስታውቀዋል። ለወትሮ እንዲህ አይነት አደጋዎች በአስር ዓመት አማካይ በአመት አስር እንደሚደርሱ ነው ተመዝግቦ የሚገኘው የአምናው ግን ከአስሩ ዓመት አማካይ ከእጥፉም በብዙ በልጦ ነው የታየው። ከድርቆቹ የበዙት የደረሱትና የተጎዱት ደግሞ ከሰሃራ በስተደቡብ ያሉ አካባቢዎች ናቸው። ቤልጂግ የሚገኘው የተዛማች አደጋዎች ጥናት ማዕከል ዋና ዳይሬክተር ዴባራቲ ጉሃ ሳፒር 2015 ዓ.ምን የድርቅ ዓመት ሲሉ ጠርተውታል። አሁን ከሃምሳ ሚሊዮን የሚልቅ ሰው ነው ለድርቅ የተጋለጠው። ይህ ቁጥር በያዝነው በ2016 ዓመት ይበልጥ ያድጋል። በ2016 ዓመተ ምህረት ሰብአዊ አደጋ ይኖራል። ግዙፍ የሆኑ የመፈናቀልና የፍልሰት እንቅስቃሴዎችም ይኖራሉ። አፍሪካ በቅርብ ዓመታት የከፋ የተባለ ድርቅ ያየችው የዛሬ አምስት ዓመት አካባቢ እንደነበረ ይታወሳል። ያኔ በአፍሪካ ቀንድ ሀገሮች ወደ አስራ ሁለት ሚሊዮን የሚሆን ሰው ከየቤቱና ከየቀየው ተፈናቅሏል። ሶማሊያ ውስጥ ወደ ሁለት መቶ ስድሳ ሺህ ያህል ሰው በረሃብ ረግፏል። ድርቆች በሰው ልጅ ዕድገት ላይ ይበልጥ ዘላቂ የሆነ ጉዳት የሚያደርሱ አደጋዎች መሆናቸውን ጉሃ ሳፒር አስታውሰዋል። Droughts lead to severe malnutrition in small children. ድርቅ ህጻናት ምግብ እንዲያጡ ያደርጋል። ህጻናት ካልተመገቡ ከአንድ ወር እስከ አንድ ወር ተኩል በሚሆን ጊዜ ውስጥ ይሞታሉ። ጎሀ ሳፔር የሚመሩት ቢሮ በርዕደ ምድር፣ በድርቆች፣ በጎርፎች፣ በበረቱ ማዕበሎች እና ሌሎችም የተፈጥሮ አደጋዎች ላይ መረጃዎችን ያሰባስባል። በአውሮፓውያኑ የዘመን አቆጣጠር በ2011 ዓ ም ተከስቶ ስለነበረው ድርቅ ቅድማ ቀድሞ ማስጠንቀቂያዎች ይሰጡ እንደነበር ጎሀ ሳፔር አስታውሰው መንግስት ግን በወቅት መንግስታት ግን በወቅቱ በሁኔታው ላይ ጆሮ ዳባ ልበስ ማለታቸውን ተናግረዋል አሁንም ይላሉ ጉሃ ሳፒር መንግስታቱ ተመሳሳይ ስህተት መድገም የለባቸውም የተባበሩት መንግስታት ድርጅት የቸነፈር ወይም የረሃብ ዘመን መሆኑን እስኪያውጅ ሊጠብቁ አይገባም ዛሬውኑ መንቀሳቀስ አለባቸው ጆሮ ያለው ይስማ ብለዋል ዳይሬክተሯ ዘመኑ የቸነፈር ሆኗል የሚል አዋጅ ከተነገረ በኋላ መዘዙን ለመቀልበስ ጊዜው እጅግ የረፈደ ይሆናል።